በደቡብ ሕዝቦች ክልል ቦንጋ አካባቢ በሚገኙ የምርጫ ጣቢያዎች የፊታችን እሁድ ሊካሄድ ታቅዶ የነበረው ምርጫ ላልተወሰነ ጊዜ መተላለፉ ተገለጠ። ባለፈው ምርጫ ያሸነፉት ዶክተር አሸብር ወልደ ጊዮርጊስ የምርጫ ዘመቻቸው ተቋርጧል ይላል ባልደረባችን የኖክሰማ ጊዜር ከቦንጋ ተከታዩን አጠናቅሯል። እዚህ በሚገኝበት በደቡብ ኢትዮጵያ ከፋ ዞን በቦንጋ ከተማ አካባቢ ማለትም ጊምቦ ጓዋታ የምርጫ ክልል ለፊታችን እሁድ ሊካሄድ ታቅዶ የነበረው የድምፅ መስጫ ቀን ላልተወሰነ ጊዜ መተላለፉን የዞኑ የምርጫ አስተባባሪ በተለይ ለአሜሪካ ድምፅ ሬዲዮ ተናግረዋል። ስሜ አጥናፉ ገነሜ ነው የሚባለው የከፋ ዞን ምርጫ አስተባባሪ ነኝ። እንዲሁም የጊምቦ ጓዋታ ምርጫ ክልል ሰብሳቢ ነኝ። እንግዲህ በዚህ በጊምቦ ጓዋታ የምርጫ ክልል ውስጥ ሰሞኑን አንዳንድ ችግሮች እንደነበሩ የተደበደቡ ሰዎችም እንዳሉ በተለይ የገለልተኛው ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ የምርጫ የምረጡኝ ዘመቻ ገልጾልናል። እስቲ በአጠቃላይ ያለውን የምርጫ ሂደት ይግለጹ። አሁን እንግዲህ በግንቦ ጋዋታ ምርጫ ክልል እንደምናየው ከሆነ በምርጫ ቀስቀሳ ወቅት ትንሽ ችግር ነበረ። በተለይም ያው ሁለቱ ዴደን ያዲግና የግልጩ ተወዳዳሪ ቀደም ሲል ባልተፈቀደ ቦታ ላይ ምርጫ ቅስቀሳ መደረግ በሌለበት ቦታ ላይ ሲቀሰቅሱ እንደነበረ ይታወቅ ነበረ እና በዚሁ መነሻ ባልተፈቀደ ቦታ የሚያረጉትን የምርጫ ቅስቀሳ አቁመው፣ ህጉን ተከትለው ቅስቀሳ እንዲያረጉ ያው በተነገራቸው መሰረት ያዲግ ከመጋቢት 8 ቀን ጀምሮ የቅስቀሳ ሂደቱን አስተካክሎ ተገኝቷል። ባልተፈቀደ ቦታ ሲሉ ማን ነው ፈቃጁ? ምን አይነት ቦታዎች ናቸው? እነዚህ ቦታዎችስ? ያልተፈቀደ ቦታ የሚባለው በምርጫ ህግ፣ ለምሳሌ ገበያ እየተካሄደ ባለበት ቀን ከገበያ ሜዳ 500 ሜትር ውጪ ክልል ነው መቀስቀስ ያለበት። እንደዚሁም ደግሞ የህዝብ ተቋማት፣ ለህዝብ አገልግሎት እየሰጡ ያሉ ድርጅቶች እየሰሩ ባለበት ሰዓት ከ500 ሜትር ክልል ዙሪያ ውጪ ሆነው ነው መቀስቀስ ያለባቸው። ስለዚህ ሁለቱ ቀደም ሲል ሲያደርጉት የነበረው ቅስቀሳ ያልተፈቀደ ቦታ አሁን በተባሉ ቦታዎች ክልል ውስጥ በመግባት ሲያደርጉ የነበረ ስለሆነ በዛ መነሻ እንዲያስተካክሉ ተነግሯቸው ደደን እያደግ ማስተካከያ አድርጓል ከመጋቢት ስምንት ሁለት ሺ ሰባት ጀምሮ በዛም ምክንያት ያው ለግልጩ ልጩ ማስጠንቀቂያ ሰጥተናል። እንደ ምርጫ ክልላችን ማለት ነው ይህ የግልጩ የምርጫ የምረጡኝ ዘመቻ በማነጋግርበት ወቅት አንድ ሰው እንደሞተና በትናንትና እለት መቀበሩን 11 ሰዎች ደግሞ በድንጋይ መደብደባቸውን ገልጸውልኛል ወደ ተለያዩ የገጠር አካባቢዎች ሄደው የምርጫ ቅስቀሳ ሊያደርጉ ሲሉ። ይህንን ደግሞ ለእናንተ ማስታወቃቸው እንደይ ነገሩን፣ እናንተ ምታውቁት አለ? ስለዚህ ጉዳይ እኛ ስለ ሞተ ጉዳይ የምናውቀው ነገር የለም። የግል እጩም ለምርጫ ክልላችንም በዚህ ጉዳይ ያመለከተው ጉዳይ የለም፣ አላመለከቱም። ፎቶግራፎችን አሳይተውናል ለኛ አይ ለኛ ቀረ የተቀረበልን ነገር የለም። እንግዲህ በዚህ በግንቦ ገዋታ የምርጫ ጣቢያ ውስጥ ምርጫው እሁድ እንደማይከናወን ለተለያዩ የፖለቲካ ፓርቲዎች ሰማያዊ ፓርቲ ተቃዋሚዎችንም እንደዚህ የመንግስት ተወዳዳሪዎችን ደውላችሁ እንደገለጻችሁ ነው የተነገረን። ይሄ እውነት ነው? አዎ እውነት ነው። ይሄም ቦርዱ ነው እንግዲህ በግንቦት 16 2007 ለሚካሄደው አገራዊ ምርጫ በግንቦ ገባታ ምርጫ ክልል ቦርዱ የምርጫ ቅስቀሳ ምህዳር ያልተስተካከለ በመሆኑ ላልተወሰነ ጊዜ እንዲታገድ አድርጓል። ይህም ደግሞ በቀጣይ ጊዜ ምርጫው የሚካሄድበትን ቦርዱ ሲወስን እናስታውቃለን ባለው መሰረት እና ስድስት ሁለት ሺ ሰባት ዓ.ም በግንቦ ገባታ ምርጫ ክልል ምርጫ ይካሄድ በዚህ የምርጫ ክልል ውስጥ በተሰናባቹ የኢትዮጵያ ሕዝብ ተወካዮች ምክር ቤት ብቸኛ የግል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የሚወዳደሩ ሲሆን በገጠር አካባቢዎች የምረጡኝ ዘመቻቸው ያካሄዳቸው ቅስቀሳዎች በጸጥታ ኃይሎችና በአካባቢው መስተዳደር ተባበረ በሚሉት ድብደባ የአንድ ሰው ሕይወት ሲያልፍ ከ13 በላይ የሚሆኑ ሰዎች በመቁሰላቸው የምርጫ ዘመቻቸውን ማቋረጣቸውን ገልጸዋል። ለደህንነታቸው በመስጋት ስማቸውን ከቃለ መጠይቁ እንዲወጣ የጠየቁ በቦንጋ የዶክተር አሸብር ወልደ ጊዮርጊስ የምርጫ ዘመቻ አስተባባሪ የሚከተለውን አስተያየት ሰጥተዋል። ሀሳቦቻችንን በነጻነት እንዳንገልጽ፣ አማራጮቻችንን ለመራጩ ህብረተሰብ እንዳናሳውቅ በተለይም በገዋታ ወረዳ ይህ ገዋታ ወረዳ ማለት ለዚህ ምርጫ ጣቢያ ከሰባ ፐርሰንት በላይ ነዋሪ ያለበት ቦታ ነው። የቆዳ ስፋቱ በጣም ሰፊ ነው። በዚህ ቦታ ላይ ሀሳቦቻችንን ገልጸን አማራጮቻችንን ህዝብ እንዲረዳ ለማድረግ ያደረግነው እንቅስቃሴ በፖሊስ ኃይሎችና በደይደን ካድሬዎች ተጽዕኖ የተነሳ የድንጋይ ናዳ ወርዶብን አባላቶቻችን ተጎድቶ ንብረት ወድሞ የሰው ሕይወት በስፋት ከመጥፋቱ ይልቅ እኛም ምርጫ እንቅስቃሴውን አቁመን የምርጫ ቦርድ ጉዳዩን አይተው ውሳኔ እንዲሰጥበት ዘንድ ለምርጫ ቦርድ የግል ተወዳዳሪው በግላቸው አመልክተው እስከዚህ ድረስ ብሔራዊ ምርጫ ቦርድ አባላት መጥተው ቅሬታ ሀሳቦች ተገልጾ ሁኔታዎች በምርመራ ላይ ነበሩ። በዚህ ሂደትም ውስጥ አሁን እንደሚሰማው ከሆነ ላልተወሰነ ጊዜ የምርጫ እንቅስቃሴው ግንቦት አስራ ስድስት የሚደረገው ምርጫ ላልተወሰነ ጊዜ እንዲራዘን መደረጉ ናል። በጊምቦ ጓታ የምርጫ ክልል ቦንጋ አካባቢ የዶክተር አሸብር ወልደ ጊዮርጊስ የምርጫ ምልክት ላም ስትሆን ገዢው ፓርቲ ደህዴግ ኢህአዴግ እጩ ደግሞ ዶክተር መብራቱ ገብረ ማርያም በንብ ምልክት ተፋጠዋል። የሰማያዊ ፓርቲ ቅንጅት፣ ኢዴፓ፣ መያድ፣ መድረክና ሪፓ ፓርቲዎችም በዚህ ምርጫ ይሳተፋሉ ተብሎ ይጠበቃል። የሰማያዊ ፓርቲ እጩ አቶ ክንፈ አባተ በጊምቦ ገዋታ የድምጽ መስጫ ቀኑ መራዘሙ ሕጋዊና ፍትሐዊ አይደለም ባይ ናቸው። ተስፋ እየጠበቅን እያለን ምርጫ እንደማይካሄድ ተደርጎ ተነገረን። መረጃውን ጠየቅን። እዚህ የከፋ ዞን አስተባባሪና የጊምቦ ምርጫ ክልል አዎን ታግዷል። በምን ሳብ ነው የምታገደው? መታገድ ከሆነ እኔ በምርጫ ህጋችን ከሆነ ዶክተር አሸብር አጥፍተው ከሆነ እሱ ሊታገድ ይገባ ነበር፣ ወይንም ደሄድን አጥፍተው ከሆነ ደሄድን ሊታገድ ይገባ ነበር። አጠቃላይ የማይመለኩ ፓርቲዎች በሙሉ አንድ ላይ ነው ታግደናል እየተባለ ነው። ህዝባችንን አንቅተናል። እችን የምርጫ ቀን በጣም በተስፋ የሚጠብቅበት ሁኔታ ይሄን እንደ መርዶ ነው ይሄን ዜና የነገር ነው። በጊምቦ ወረዳና በተለይ በርካታ መራጮች በተመዘገቡበት የጓታ ወረዳ የግል ተወዳዳሪው ዶክተር አሸብር ወልደ ጊዮርጊስ የምረጡኝ ዘመቻ በበጎ ፈቃድ ያገለግሉ እንደነበር የገለጹትና ድጋፋቸውም ለግል ተወዳዳሪው እንደሆነ የጠቀሱት የአካባቢው ኗሪዎች ክፉኛ ጥቃት እንደደረሰባቸው ይናገራሉ። አንድ ሀብታሙ ኃይሌ የተባለ ወጣት በድንጋይ አናቱ ተመቶ ህይወቱ ማለፉን ይገልጣሉ። ከ13 የማያንሱ ሰዎች መቁሰላቸውንም ጨምረው አስረድተዋል። እሺ፣ በቅድሚያ አዲስ ሽፈራው ይባላል። በሹፈርና ስራ ነው የምተዳደረው። የመጣውት ከአዲስ አበባ ነው። እንግዲህ ሰሞኑን አሁን የተገናኘ ነው። ቦንጋ ከተማ ውስጥ ነው። እዚህ ምን እየሰራ ነበር? እዚህ ያው ለዶክተር አሸብር ወልደ ጊዮርጊስ የምርጫ ቅስቀሳ ስራ ነው መኪናው ኮንትራክት ይዘውት ያን መኪና ልሹፈር ነው የመጣውት። ምን ተፈጠረስ? ከዛ በኋላ ያለውን ነገር ግለጽልኝ። እና የተፈጠረው ተፈጠረው ነገር ምንድነው? ያው እኛ እንግዲህ ሰላማዊ እና ዲሞክራሲያዊ የሆነ ምርጫ አለ ብለን ነው የምናስበው? ለዚህም እንቅስቃሴ እያደረግን ባለንበት ወቅት ከቦንጋ ቢያንስ 78 ኪሎ ሜትር ወጣ ብሎ ሹፓ የምትባል ከተማ አለች። ወደዛ እየሄድን ነበር ቀስቀሳ እየሄድን ተሳፋሪ ጭኝ ይሄድ ባለበት ሰዓት ትንሽ ትንሽኔ መኪና ብልሽ ታጋጥሞት ከተማ መግቢያ ላይ ቆሜ ነበር። ሌሎቹ ጥለውን ገብተው ነበረ። እና ልጆቹ ወርደው በእግራቸው መኪናው እስኪስተካከል እናንተ ገቡና ስራችሁን ስሩ ብያቸው ልጆቹ እየሄዱ ባሉበት ሰዓት ፖሊስ ያስቆማቸው ፖሊስ ያስቆማቸው የት ነው የምትሄዱት? መታወቂያቸውን አሳዩ። የዶክተር አሽብር ደጋፊ ነን። መኪና ተብራችሁ ብነው ለቅስቀሳ እየገባ ነው አሉ። እናንተ ሌቦች ብሎ መታወቂያቸውን ቀደው እነሱ ፖሊስ ንዱ ላይ ጀመረው መቷቸው። ከሌላ ቦታ ደግሞ በመኪና ለዚ ጉዳይ ከኛ ቀደም ብሎ ለረብሽ የገቡ ሰዎች ነበሩ። እነዛ ሰዎች ደግሞ ከፖሊስ ቀጥሎ እነሱ በድንጋይ እያባረሩ እየነዷቸው መጡ። መኪናው ምንም መቆመበት መስታወቱ ተሰበረን ከጥቅም ውጭ ሆነ። እኔም መኪናን ጥዬ ጫካ ለጫካ አሳብረን ያው ጫካ ውስጥ አድረን ነው ወደዚህ መንጣት ይሻል ነው። በጣም ብዙ ሰው ተጎድቷል። አንድ ልጅ እንደውም ህይወቱ አልፎ እስከ ማለፍ ደረጃ ሁሉ ደርሷል። የጊምቦ ወረዳ የጸጥታ ኃላፊዎች የምርጫ ሂደቱን በገለልተኝነት እያስተባበሩ እንደሆነ ይገልጣሉ። እሱን ያው አንድ ሰው እንደ ሞቴ ነው የደረሰኝ መረጃ እስከ አስራ ሶስት ሶ የቆሰለበት ሁኔታ ነው የነበረው። ያው ከዛ በኋላ ሙሉ ኢንፎርሜሽን ደርሶናል። ይህንን ጥቃት ያደረሱት እነማን ናቸው፣ ፎቶግራፎችም ስንመለከት ነበረ ለምርጫ ቦርድ አስገብተናል። በሚል የግል ተወዳዳሪው የምረጡኝ ዘመቻ ያሳዩን ፎቶግራፎች አሉ እና በዚህ የፖሊስ ኃይል ቀዳሚው እንደነበረ ሲገልጹ ነበር። ይህን አስመልክቶ ምን ትላላችሁ እናንተ? እሱን ያው በወረዳችን አይደለም ወንጀሉ የተፈጸመው በሌላ ወረዳ ነው። ገባታ ወረዳ ላይ ሆኖ እኛ በዚህ ጊምቦ ምርጫ ክልል ውስጥ ብህርንበት ቀበሌ የሚሆን ባለንበት እዚህ ማዕከል ወረዳ ማዕከል ላይ ሁሉን ነገር በጸጥታ ነው እየጠበቅን ያለው በሰላማዊ በሆነ መንገድ እንዲካሄድና ምርጫው ሰላማዊ፣ ነፃና ዲሞክራሲያዊ የህዝብ ታማኝነት ያለው እና አብላጫ ድምጽ አምጥቶ ሰላማዊ በሆነ መንገድ መቀመጥ የሚችል ፓርቲ እንዲቀመጥ ነው እያደረግን ያለ ነው። እና የፖለቲካ አመራሩም በዛ ልክ ነው እያደረገ ያለው። የፖለቲካ አመራሩንም ተከትለን የትኛውንም ፓርቲ በእኩል ነው ደህንነቱን እየጠበቅን ያለ ነው። ምክንያቱም ከኛ የሚጠበቀው የደህንነት መጠበቅ ስራ ብቻ ስለሆነ። ስሜ አሸናፊ ድምጽ ይባላለሁ። ምኖረው ሹፋዋሆ ነው የምኖረው ሹፋ ውሃ ቀበሌ ውስጥ እያለው በቃ የዶክተር ደጋፊ አላማውን ተከትዬ እየሄድኩ እያለው፣ ይሄ መሆን የለበትም ካልተውክ ብሎ አንድ ጊዜ የግድ አፍኖኝ አስፈረሙኝና፣ እንዲሁ ደብድቦኝ በቃ የግድ አስፈረሙኝ። ትቻለሁ እምልህ ፍርማ አስፈረሙኝ። በቃ አልሞትም ብዬ እዛኔ ትቼ ደግሞ አሁን እንዴት ነው የምተወ? ይህን አላማ መልካም አላማ ስለሆነ በወጣቴ ዘመን እከተላለሁ ብዬ እያለው ባለፈው ማክሰኞ ትናንትና ሳምንት ማለት ነው አስራ አንድ ሰዓት ላይ ይዞኝ አፍኖኝ ሁለት አስተማሪዎቹ የሆነ ወጣቶችም አሉ። ስድስት ሰው ወስዶን ያው ትልቅ ወንዝ አለ ከከተማ ወጣ ያለበት ቦታ ወስዶን አንድ ክላስ አንድ ክላስ ውስጥ እያስቀመጡን እኔንም ለስድስት አንድ ሀያ የሆኑ ፖሊስ ነው አንዱ ስሙ መላኩ ይባላል ወንጀል መርማሪ ነው። እሱም ሁለት ሺ አንድ መቶ ሀያ ብር ከኪሴ አውልቆ ሁለት ሞባይል መታወቂያን አንድ ሲቲዝን ሰዓት ሁለት ሱሪ ሶስት ቲሸርት አውጥቶ፣ በቃ መሳሪያ አፌ ውስጥ እየደገኑ እየደበደቡ ደረቴ ሁሉ ይሄ አፌ ሁሉ ቆስሎ፣ በቃ ብዙ መከራ ነው። እዛኔ ወስደን ውሃ ውስጥ እንነክራለን ውሃ ውስጥ እንከታለን እያሉ ብዙ አስፈራርቶን፣ በቃ ህይወታችን ለማውጣት ከአንድ ሰዓት በላይ ነው እርስ በራሳቸው የተነጋገሩት። ከዛም በኋላ በቃ ምን ከዛ አስተማሪዎችንም ደበደቡ። እግር የተሰበረም ተሰበረ፣ ጭንቅላቱ የተፈነከተም ተፈነከተ። አሁን ተኝቶም ያለ አለ። አሁንም እግሩን እያነከሰ አሁንም እዚህ ላይ ነው ያሉ ሕክምና ነው ያሉ። እስካሁን ሕክምናም ሳልወስድ በኦሮሚያ ክልል የሚመጣበት መንገድ አጥቼ በሲግሞ እጅ ከዛም በኋላ አሁን ጅማ ገብቼ ነው አሁን የመጣው። ያለ ሙሉ ስሜ አሲሆን በቀለው ወለሚቻል እባላለሁ። በደቡብ ብሔር ብሔረሰቦች ክልል በከፋ ዞን ጊምቦ ወረዳ ውሹሽ ቀበሌ ነው ነው ነዋሪነቴ። እዛም ሳለው በግል የሙያ መስክ ተሰማርቼ ድራጊስት ነኝ፣ ፋርማሲ ከፍቼ ስራ ነበር። እዛ በምሰራበት ሰዓት ላይ የግል ተወዳዳሪው ደጋፊ ነህ በሚል ማህተብና የመታወቂያ ካርዶችን እየሰጠህ ያለ አንተ ነህ በሚል ጠርተውኝ የከተማው ማዘጋጃ ኃላፊ አቶ በረከት ወልዴእና የወረዳው አፈ ጉባኤ አቶ መስፍን ይባላሉ የአባታቸውን ስም አላስተውልም። ጠርተውኝ ለምንድነው የዚህ የግል ተወዳዳሪ ደጋፊ የሆንክበት ምክንያት ባለኝ ሰዓት ላይ ዓላማውን የደግፋለው ጀስት ላለው ለከፋ ህዝብ ነጻነት፣ ለከፋ ህዝብ ልማት፣ ለከፋ ህዝብ መሰረተ ልማት ብቸኛው ሰው ነው። የተለያዩ የመልካም አስተዳደሮች ችግር አሉ የሚል ስለሆነ የእሱ ዓላማ ደጋፊ ነኝ በሚል በግልጽ ቢሮ ውስጥ ተናግሬያቸዋለሁ። ነገር ግን ከአሁን ሰዓት ጀምሮ ይህን የማስተባበሩን ስራ ማታቆም ከሆነ ከምርጫው ማግስት በቀን አስራ ስድስት በኋላ በፋሽኮ ጸጉሪ እንላጫለን ነው ያሉት፣ በግልጽ ማለት ነው። እንግዲህ የሚመጣው ነገር ይምጣ፣ ህገ መንግስታዊ መብት በተከበረበት፣ የሰዎች ሰብአዊ መብት በተከበረበት አገር ላይ እንዲህ አይነት ነገር ልታረጉ የሚችሉ ከሆነ አርጉኝ በሚል በአቋም በግልጽ እያስተባበርኩ ነበር። የዚህን የግል ተወዳዳሪ የዶክተር አሸብር ወልደ ጊዮርጊስ ካዩ በደቡብ ህዝቦች ክልል ቦንጋ አካባቢ በሚገኙት የምርጫ ጣቢያዎች ማለትም በጊምቦ ጎዋታ አካባቢ የሚካሄደው ምርጫ ከእሁድ መተላለፉን የኢትዮጵያ ምርጫ ቦርድ የክልሉ የምርጫ አስፈጻሚ መግለጻቸውን ከላይ አስረድተናል። ወደፊት ምርጫው የሚካሄድበት ቀን እንደሚታወቅም የምርጫ አስፈጻሚው ለአሜሪካ ድምጽ ሬዲዮ ገልጸዋል። ለአሜሪካ ድምጽ ሬዲዮ Henok sammaak zirnaan, kabonga.